ኢትዮጵያ ከ2013 እስከ 2023 ዓ ም የምትመራበት መሪ የልማት እቅድ ጥናት ዝግጅት እየተጠናቀቀ መሆኑ ተገልጿል። የፕላንና ልማት ኮሚሽን ኃላፊ ሚኒስትር ዶክተር ፍጹም አሰፋ በጅጅጋ እየተከበረ ባለው የከተሞች ፎረም ላይ ለጋዜጠኞች በሰጡት መግለጫ እንዳስታወቁት ጥናቱ ቶሎ ባለመጠናቀቁ እንጂ አሁን እየተተገበረ ያለውን ሁለተኛውን የእድገትና ትራንስፎርሜሽን እቅድም አካቶ የአስራ አምስት ዓመት መሪ እቅድ እንዲሆን ታስቦ ነበር ብለዋል። አዲስ ቸኮል ዝርዝሩን ይዟል። ኢትዮጵያ ከቀዳማዊ ኃይለስላሴ ጀምሮ በእቅድ ስትመራ ነበር ያሉት ሚኒስትሯ እቅዶቹ የአጭርና መካከለኛ ጊዜ ብቻ ነበሩ ብለዋል። ነገር ግን ሀገርን ለመምራት የረጅም ጊዜ እይታ እንደሚያስፈልግና ና ይህንን ግምት ውስጥ በማስገባት በተለያዩ ዘርፎች ላይ ጥናቶች ሲካሄዱ እንደቆዩ ገልጸዋል። ለመሪ እቅዱ ግብዓት የሚሆኑትን የጥናቶቹን ዘርፎችም እንዲህ ዘርዝረዋቸዋል እቅድ በጥናት ኢንፎርም መደረግ አለበት ብለን ስለምናምን ነው። ለምሳሌ ግብርና በሚቀጥሉት አስር ወይም አስራ አምስት ዓመታት የኢትዮጵያ ግብርና የት መድረስ አለበት የሚለውን ለመወሰን ቁጭ ብለን የምንጽፈው ነገር ሳይሆን ጥናት ማጥናት አለብን። ለዛም ግብርናንም፣ ማኒፋክቸሪንግን፣ ማክሮ ኢኮኖሚ መምሰል አለበት። የኢነርጂ ሪኳርመንት አለ አደለም? ለምሳሌ አንድ ሀገር ሲያድግ አንዱ ትልቁ ኢንፑት አስቻይ ሁኔታው ኢነርጂ ነው። የኃይል አቅርቦት ነው። ያ ምን መሆን ይኖርበታል? አሁን ዛሬ የቀረበው ጥናት የከተማ ልማትና የቤቶች ጉዳይ አንዱ ነው። ሌላው ማኒፋክቸሪንግ ነው። አገር በአስር ዓመት ወደፊት ስናያት የመዋቅራዊ ለውጥ ይመጣል። ያ የመዋቅራዊ ለውጥ እውን የሚሆነው አንዱ የማኒፋክቸሪንግ ዘርፉ በሚያመጣው ለውጥ ነው። ምንም ሊመስል ይችላል። ለሚቀጥሉት አስር ዓመታት የሚለው የራሱ ጥናት ያስፈልገው ነበረ። ያም ጥናት ተጠምቷል። ውሃ ትልቅ ኢንፑት ነው። በዛም ላይ ትልቅ ቻሌንጅ ሊሆን የሚችል ነው ወደፊት ተብሎ በአለም ደረጃ የታመነበት ነው። ውሃ ግብርና ይጠቀማል፣ ማኒፋክቸሪንግ ይጠቀማል፣ ከተሞች ይጠቀማሉ። ውሃ ለሀውስሆልድ ኮንሰምፕሽን ማለት ነው። ለዚህ ያለን ውሃ አለ፣ ጋፑ ምን ይመስላል ከግብርና ከማኒፋክቸሪንግና ከሀውስሆልድ ኮንሳምፕሽን አንጻር የሚል እንደዚሁ ወደፊት የአስር አመት እይታ ያለው ጥናት አጥንተናል። በዛ ላይ በተጨማሪ የዘላቂ ልማት ግቦችን ዩኤን አንዷ ሀገራችን አንዷ አባል ናት እና ያንን የተስማማቻቸውን ግቦች ለማሳካት ትችል ዘንድ እነዛን ግቦች ከማሳካት አካባቢ የቱጋነ ነው ያለ ነው። መጀመሪያ ቤዝላይን አሰስመንት ተሰራ። እሱ አንዱ የጥናቱ አካል ነው። ሌላኛው ወደፊት ሀያ ሰላሳ ላይ እነዛን የተቀመጡ አስራ ሰባት ግቦችን ለማሳካት ምን ምን ያስፈልገናል? ምን አይነት ኢንተርቬንሽኖች፣ ምን አይነት ፕሮጀክቶች ከሚያስፈልገን ገንዘብ መጠን ጭምር ጥናት ተጠንቷል ማለት ነው። እነዚህ ሁሉ ጥናቶች ናቸው ለ10 ዓመት እቅዱ ግብአት የሚሆኑት። መሪ እቅዱ መጀመሪያ ላይ የ15 ዓመት እቅድ እንደነበረና ጥናቱ ከመጠናቀቁ በፊት ግን በመሪ እቅዱ ሊካተት የታሰበው ሁለተኛው የእድገትና ትራንስፎርሜሽን እቅድ ዘመን በመጀመሩ የ10 ዓመት እቅድ ሊሆን ይችሏል ብለዋል። እቅዱን ከ2013 ጀምሮ የ15 ዓመት እቅድ ማድረግን ይቻል እንደነበር ያወሱት ዶክተር ፍጹም በፈረንጆች አቆጣጠር በ2030 ከሚጠናቀቀውና ሀገራችን ከተስማማችባቸው 17ቱ የተባበሩት መንግስታት ድርጅት ዘላቂ ታዋቂ ልማት ግቦች ጋር የተናበበ እንዲሆን ታስቦ ከ15 ዓመት ወደ 15 ዝቅ እንዲል መደረጉንም አክለው ገልጸዋል። እቅዶች ሲታቀዱ ታሳቢ የሚያደርጓቸው ነባራዊ ሁኔታዎች እንዳሉ የተናገሩት ሚኒስትሯ ታሳቢ ከተደረጉት ውጪ ሊያጋጥሙ የሚችሉ ነገሮች ግን እቅዶች እንዲሳኩ ወይም እንዳይሳኩ ሊያደርጉ ይችላሉ ብለዋል። ሁለተኛው የእድገትና ትራንስፎርሜሽን እቅድ የዚህ ችግር ሰለባ ነበር ብለዋል ሚኒስትሯ ሁሌም ታቀዳል። የታቀዱ ነገሮች ላይሳኩ ይችላሉ። በተለይ የሁለተኛው እድገትና ትራንስፎርሜሽን እቅድ ታሳቢ የተደረጉ ነገሮች ነበሩ። ክራፍት ሲደረግ እነዚህ እነዚህ ነገሮች ይሳካሉ። ለምሳሌ አንዱ ፖለቲካል ስቴቢሊቲ ነበር፣ ሰላም ነበረ፣ የዝናብ ሁኔታ የመሳሰሉ ነገሮች ነበሩ። ከዚህ አንጻር እንግዲህ እንደምታውቁት ያለፉት ሶስት አመታት ፖለቲካል አንሬስት ነበረ፣ ሰላም እዛ ደረጃ የተናጋ ነበር እና ለመፈጸም በጣም አስቸጋሪ ሁኔታዎች ነበሩ። አፈጻጸሙም ለዛ ደከም ያለ ነው። በሚቀጥለው አንድ አመት ሙሉ ሀይል ተጠቅሞ ማድረግ የሚቻል ሁሉ ተደርጎ የተወሰኑትን ግቦች ለማሳካት ይሞከር ይሆናል። የሚቀጥለውም እቅድ ስናመጣ እንግዲህ አሁንም ታሳቢ ነገሮች ይኖራሉ። እነዛ ታሳቢ ነገሮች ይሳካሉ ብለን የምናስባቸው ይኖራሉ። ግን አሁን የሚለየው አንዱ ነገር ምንድን ነው? ጥናት ላይ ነው የተመሰረት ነው። ከዚህ በፊት ያለውን ቤዝ ላይን አሰስመንት አድርገን ምን ይመስላል፣ በነዚህ አሁን በጠቀስኳቸው ፒላሮች ላይ ምን ይመስላል አገሪቷ ላይ ያለው ሁኔታ። ከዛ ደግሞ ወደ አስር አመት ፕሮጀክት ስናደርግ መሄድ ከምንፈልገው አቅጣጫ አንጻር የለውጥ ፍሬምወርካችን ምን መሆን አለበት፣ በግብርና በማኒፋክቸሪንግ በነዚህ በኢነርጂ በጠቀስኳቸው ምን መምሰል አለበት የሚል የባክግራውንድ ጥናት ተጠና ማለት ነው። ስለዚህ ያ ጥናት እንደ ግብአት ይሆናል። ዞሮ ዞሮ በጥናት ኢንፎርምድ የሆነ ነገር የተሻለ ነው ብለን እናምናለን። አሁን የሚዘጋጀው መሪ እቅድ የሚመለከታቸው አካላት ሁሉ ተወያይተው የሚያዳብሩት እንደሆነና ሶስተኛው የእድገትና ትራንስፎርሜሽን እቅድም ከዚህ መሪ እቅድ ተቆርሶ እንደሚዘጋጅ ሚኒስትሩ አክለው ገልጸዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ጅጅጋ።